ገዢው ፓርቲ የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአደግ ባደረገው ጥሪ መሠረት ራሱን ጨምሮ ሌሎች ሃያ አንድ የፖለቲካ ተቃዋሚ የፓርቲ ተጠሪዎችን አሰባስቦ ተደራድሯል። ከእነዚህም በስብሰባው ከተሳተፉት የመላው ኢትዮጵያ አንድነት ድርጅት የመኢአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ስለ ይዘቱ የሚገልጹት ድርድር ስናደርግ እንደመያድ በአይነቱ ግን አሁን እነዚህ ችግሮች ከተፈጠሩ በኋላ ለመጀመሪያ ጊዜ ነው ዛሬ ፊት ለፊት ተገናኝተን ውይይት ስናደር በዚህ ውይይት ላይ ምንድን ነው አመላካች ነገር የሚያሳይ ነገር አለ? ምንድን ነው የአመላካች ነገር ፓርቲዎች እኛ እንደምንፈልገው አይነት ለሀገር ለውጥ ያመጣል ብለን እንደምናምነው እንደሚታወቀው፣ ከዚህ በፊት ለጠቅላይ ሚኒስትሩም ለፕሬዝደንቱም ራሱ ለመንግስትም ግልጽ ደብዳቤ ስንጽፍ ነበር ቀደም ሲል ፓርቲያችሁ ከተመሰረተ የጀመረ ያነሳችሁትን ጥያቄዎች ነው ያቀረባችሁት ወይስ በሀገሪቱ አዲስ የተከሰተውን ሁኔታ አካትታችሁ ነው ለሚለው፣ አዎ እናጀንዳ አለው። ዛሬ የተቀረጸ አጀንዳ ሳይሆን ቀጣይ ነው የሚሆነው። ዛሬ የተወያየንበት ቅድመ ውይይት ነው የሚባለው እና ለድርድር በምን አይነት መንገድ በሀገራችን ጉዳይ በህዝቡ ጉዳይ ላይ በገዢው ፓርቲና በተፎካካሪ ፓርቲዎች መካከል ያለውን ርቀት ልዩነት፣ እንዴት ማቀራረብ እንችላለን፣ በህዝቡ በኩል ደግሞ ያለውን የህዝቡን ጥያቄና አሁን ያለውን የሀገሪቱን ነባራዊ ሁኔታ እንዴት መፍታት እንችላለን፣ ድርድር የምናደርገው በምን መልኩ ነው የሚል የውይይታችን አጀንዳ የነበረው ነው። ሌሎች ዝርዝር ነገሮች ውስጥ አልገባንም። ኢህአዴግ ሰብሳቢ አወያይ በመሆኑ በምን መልኩ ራሱ ለድርድር አቀረበ ለሚለው ጥያቄውን አቅርቤላቸው ኢህአዴግ ያው ጥሪ ስላደረገ ነው እኛም በአካሄድ ላይ ኢህአዴግ ራሱ ጠርቶ ራሱ ሊሰበስብ አይችልም፣ ሊያወያይ አይችልም። ወደፊት በዚህ አይነት ሂደቶች መነጋገር አለብን። ዛሬ ቢጠራንም ኢህአዴግ ስንነጋገር ግን ገለልተኛ የሆነ ወገን ሊያነጋግረን ይገባል። ገለልተኛ የሆነ ታዛቢ ሊኖር ይገባል። የሚመለከተው ሁሉም አካል መወያየት የሚችለውን ሁኔታ መመቻቸት አለበት የሚል አስተያየቶችን ተሰንዝረዋል ከየፓርቲዎች። እኛም እንደመያድ ሀሳብ ሰጥተናል። በዚህ ሀሳብ ላይ ገዢው ፓርቲ ተስማምቷል። ሌላው ከተጋበዙት 21ን የፖለቲካ ተቃዋሚ ድርጅቶች አንዱ ሰማያዊ ፓርቲ ነው። አዲሱ ሊቀመንበር አቶ የሺዋስ አሰፋ የድርድሩ ሂደት እንደጠበቁት እንዳልነበረ ገልጸዋል። ከዚህ በፊት በነበረን መረጃ ከውጭ ሀገርና ከሀገር ውስጥ የመጡ ሽማግሌዎች፣ ለሀገር የሚያሰቡ ሰዎች ገዢውን ፓርቲና ዋና ዋና ተፎካካሪ ፓርቲዎችን እናነጋገር በሚል እኛም ጋር እነሱም ጋር እየተመላለሱ ሲያነጋግሩን ቆይተዋል። ጥሪውንም የምንጠብቀው ከነዛ ሽማግሌዎች ነበር የሆነ ሆኖ እሱ አልሆነም በኢህአዴግ በኩል ነው ጥሪው የደረሰን ለአስር እንድትገኙ የሚል በዛ መሰረት ነው እንግዲህ የተገኘ ነው ዛሬ ይህንን ቅሬታ አደራዳሪ ወገን አስተናግዶት እንደሆነና ለወደፊቱም ቀጣይነት አለው ምን ለመተንበይ ያስችል እንደሆነ ሁኔ ውይይቱን ለመጀመር ያክል ኢህአዴግ ፓርቲ እንደመሆኑ መንግስት ደግሞ ከፓርቲዎች ጋር እንደሚወያይ ቃል በገባው መሰረት ተነሳሽነቱን ወስደን ጠራን እንጂ ከዚህ በኋላ መድረክ መሪን በተመለከተ የስብሰባ ስነ ስርዓትን በተመለከተ የውጭና የውስጥ ታዛቢን በተመለከተ የፕሬስ አካሄድን በተመለከተ እንደዚሁም አጀንዳዎችን ሁሉ በተመለከተ ነጥቦችን ይዘን ተወያይተን በተስማማንበት መሰረት ነው ምንሄድ የሚል ቅድመ ድርድር የውይይት መድረክ ነው ማለት ነው። ዛሬ የእውነት ድርድር ያደረግ እንደሆነ የእውነት ውይይት ያደረግ እንደሆነ ሀገርንና ሕዝብን የሚያድን ትንሽ ውጤት ይኖረው እንደሆነ በሚል ነው ለመወያየት እየሞከር ነው ያለነው። ውጤቱን እንግዲህ ወደፊት የምናየው ይሆናል። እውነት ከባለፈው ተምሮ የእውነት ውይይት የሚያደርግ ከሆነ ምናልባት ትንሽ ሶሉሽን ይመጣ ይሆናል። ካልሆነም እንግዲህ እዳው የሱ ነው። ጌታቸው ትድላ ሀይል ጊዮርጊስ ለዶችቨለ ራዲዮ ከአዲስ አበባ